አይዘናጉ! የኮሮና ቫይረስ በሽታ በሽታው በጠናባቸው ታማሚዎች ላይ ሞትን እያስከተለ የሚገኝ በሽታ ነው። ማንም ሰው በዚህ በሽታ ሊያዝ ይችላል። በበሽታው የተያዙ ሰዎች ትኩሳት፣ ሳልና ለመተንፈስ መቸገር ይታይባቸዋል። ራስዎንና ቤተሰቦን ከኮሮና በሽታ ለመከላከል ዛሬም ሳይዘናጉ የሚከተሉትን ጥንቃቄዎች አድርጉ። እጆን በውሃና በሳሙና አዘውትረው ይታጠቡ፣ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጆን በደንብ ያጽዱ። እጆን ሳይታጠቡ ዓይኖን አፎንና አፍንጫውን አይንኩ። በሚያስነጥሱና በሚያስሉ ጊዜ አፎንና አፍንጫውን በሶፍት ወይም ክንዶን በማጠፍ ይሸፍኑ። የተጠቀሙበትን ሶፍት ቆሻሻ ማጠራቀሚያ ውስጥ ያስወግዱ። ሰላምታ በሚለዋወጡበት ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። አስገዳጅ ሁኔታዎች ካልተፈጠሩ በስተቀር ከቤቱ አይወጡ። ከቤቱ ከወጡ አፍና አፍንጫውን በማስክ በነጠላ ወይም በሻርፕ ይሸፍኑ። በየትኛውም ስፍራ ከማንኛውም ሰው በሁለት እርምጃ ይራቁ። ርቀቱን ይጠብቁ። ትኩሳት፣ ሳልና የመተንፈስ ችግር በራስዎም ሆነ በቤተሰቦ ካስተዋሉ ፈጥነው በነፃ የስልክ መስመር 83 35 ላይ ወይም 952 ላይ ይደውሉ። የባለሙያ መከርና እገዛ ያገኛሉ። የራስዎንና የቤተሰቦውን ጤና ይጠብቁ። ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት